ጥያቄ ሀያ ስትተኛ ምን ትላለህ? መልስ ቢስሚከ አላሁመ አሙቱ ወአሕያ። ትርጉሙም አላህ ሆይ በስምህ እንሞታለን ሕያውም እንሆናለን። ቡኻሪና ሙስሊም ዘግበውታል።